ነቢዩ በየጊዜው እንደምንከታተለው የየመን የጸጥታ ይዞታ ከእለት ወደ ዕለት እየተባባሰ እንጂ እየሰከነ የሚሄድ አይመስልም። ለዚህም የኢራንና የሳውዲ አረቢያ ሚና በግንባር ቀደምትነት ይተቻል። የሳውዲ መገናኛ ብዙሀን በዚህ ላይ ምን ይላሉ? እንግዲህ የሳውዲ መገናኛ ብዙሀን በአብዛኛው አሁን ትኩረት የሚያደርጉበት በሁለቱም ሀገራት መካከል በየመን የውጤ አማጣን መካከል እና በሳውዲ የተባበሩት ሀይል መካከል ያህል ያለውን ፍቅቻ በሰፊው ይዘግቡታል። በተለይም ደግሞ የሁቲ አማጺያን ወደ ሳውዲ የተኮሷቸውን የፕላስቲክ ሚሳይሎችን ተከትሎ የሳውዲ መንግስት ምላሹን ከዚህ ከህብረት ጥሩ ጋር በመሆን ሳሳለፉ ሳምንት ጀምሮ ከፍተኛ ጥቃት እያካሄድን ያለው እና ይህንን ነው በሰፊ የሚዘግቡት። እንደውም አንድ ሸርቅ አል አውሰጥ የሚባል የሚፋልጭ በጣም ታዋቂ የአረብኛ የሳውዲን ጋዜጣ የየመን ውስጥ የሁቲ አማጺያን እየተጠቁ ነው፣ ተስፋ እየቆረጥ ነው በሚል በሰፊው ዘገባ አስነብበዋልም። ይህንንም ሲ የሚጠቅስ የደን የማስታወቂያ ሚኒስቴር የጦርነቱ አካባቢ ተገኝ ሌሎችም ይጠቅሳሉ እና ሮሳ አማጽያን ፕሬዚዳንት አብደላ ስታላ ከሞቱ ወዲህ በመካከላቸው ላይ ችግር ተፈጥሮ ወደ መሰረት ላይ እንዳሉ ጋር በርካታ ይዞታዎቻቸው እየተጠቁባቸው እንደሆነ የሚያሳዩ መረጃዎች በስፋት እየተሰራጨ ነው ያሉት። እንግዲህ በሁለቱ ኃይሎች እርስ በርስ ውጊያ ውስጥ የምትገኘው የመን አሁን ደግሞ በተናጠል ከተባበረው አረብ ኤምሬትም ጫና የመጣባት ይመስላል። ከደሴቶቿ አንዱ በሆነው ስፍራ የኤምሬቶች ጦር መስፈሩን ነው ዘገባዎች የሚያሳዩት። ይህ በአካባቢው ሰላም ላይ ምን አይነት ተጽዕኖ ይኖረዋል ማለት ይቻላል? ይህ ዘመቻ የኮሉሽን የህብረት ጦሩ አካል ነው ባለፉት ሶስት ቀናት በዚህ በምዕራብ ፓይዝ በተባለ አካባቢ ላይ በተደረገው ከፍተኛ ዘመቻ የእግረኛው የኢሚሬት ጦር ሁሉ ገብቶ እንደገነተ የአየር ጥቃትን በሳውዲ በኩል እና የሳውዲ መራሽ ጦር እንደ ትጋት እንደተደረገላቸውን የሚያሳየውና አጠቃላይ የምሬትም ሆነች ሳውዲ በዚህ ጦርነት ላይ አካባቢውን ያረጋጋል ብለው የሚወስዱት እርምጃ ነው እና የባህረተላቅ ሀገሮች በአንድ ላይ በህብረት የሚወስዱት እርምጃ ስለሆነ ትጋቱ ብዙም የሚታይ አይደለም። ነገር ግን በትክክል ይህ ነገር ማረጋጋት ይችላሉ ወይ ነው። እነህም ሆቴዎች ጠራርጎ ማስወጣት ይችላሉ ወይ ነው። አሁን ቁልፍ ቁልፍ የተባሉ ቦታዎችን እያያዙ ነው ያለው። አሁን ደግሞ ወደ ሁዴዳ ወተባለው ከፍተኛው የሆቴ አማጺያን ንድሎታ ወደ ሆነው የስንቅ ማስገቢያ፣ የመሳሪያ ማስገቢያ ወደ ሆነችው ወደብ ከተማ ለመያዝ ጋሴ ሊያካሄዱ የተባለ ነው እና ይህ ሁሉ በትክክል ሁዴዳ ነው እንኳን ቢዙዋትኝ ሸማቂው አርፎ ተጠምጦ ይህ አካባቢ ሰላም ይሰፍንበታል ብሎ ለመገመት እጅግ በጣም አስቸጋሪ ነው እና አጠቃላይ ያለው ሁኔታ እንዲሁ ለመገመት አስቸጋሪ ነው። በሌላ በኩል ደግሞ ሶስት ጠሪቅ ፕሬዚዳንት አብደላ ሳል ከሞቱ በኋላ ከፍተኛ የሆነ ሚሳኤሎች ወደ ሳውዲ የተተኮሱበት ሁኔታ ታያለች። ይህን ሚሳኤል መተኮስ ተከትሎ ደግሞ ሳውዲዎች በእጥፍ የሚወስዱት እርምጃ ከፍተኛ ጉዳት እያደረሰባቸው ነው። በአሁኑ ሰዓት አካባቢውን ብታዩ በኮሌራ ተጠፍቷል። መድኃኒት ማድረስ አልተቻለም እና ወደ ሁለት ሚሊዮን የሚቆጠሩ ሰዎች ሞት እየተባለ አንድ ሚሊዮን የሚቆጠሩ ሰዎች እርዳታ ይሰድጋሉ እየተባለ ያለበት ሁኔታ ከፍተኛ የሆነ ሰብዓዊ የሆነ ክራይሲስ እየታየበት ያለበት ሁኔታ እየታየ ነው። እሺ እንግዲህ ለራሱ እንዲህ ባለው ዝግብ ውስጥ ወደምትገኘውና ዜጎቿ ወደ ጎረቤት ሳውዲ በገፍ ወደሚሰደዱባት የመን በርካታ አፍሪቃውያን ማለትም የኢትዮጵያ፣ ኤርትራና ሶማሌ ዜጎች እየገቡ እንደሆነ አይኦኤም ይናገራል። በሌላ በኩል ሳውዲ አረቢያ የየመን ስደተኞችን ከሀገሯ በማባረር ተወቅሳለች። በዚህ መሀል እንደው የስደተኞቹ ሁኔታ እንዴት ይታያል? ነብዩ፣ የስደተኞቹ ሁኔታ ከጊዜ ወደ ጊዜ በጣም አስከፊ እየሆነ ሄደ ያለበት ሁኔታ ነው የሚታየው። ለምሳሌ ያህል እንኳን ዛሬ የጋርዲያን ያወጣውን መረጃ ብትመለከቱ ባሳለፍነው ዓመት ዘጠና ዘጠኝ ሺህ የሚቆጠሩ በአብዛኛው ኢትዮጵያውያን ወደዚች ወደ የመን ተሰደዋል። ሶማሊያውያን፣ ኤርትራውያን ወደ የመን ስድር ነው ያሉትኝ እጅግ በጣም አስከፊ የሆነ ይዞታን ያለው አገሪቱ በጦርነት እየታመሰች ነው ያለችው፣ በበሽታ እየታመሰች ነው ያለችው። በዚህ ሁኔታ ላይ ግን የደሀ ሀገራት በተለይም የእኛ ሀገር በአብዛኛው ዘጠና እጅ በላይ የሚሆነው ኢትዮጵያውያን ወደዚህ ሀገር እየተሰደዱ ያሉበት ሁኔታ እጅግ በጣም አስጠቃቂ እንደሆነ ከዚያው የፈልሶ የሚመጡ ኢትዮጵያውያን በአካል አግኝቻቸው የነገሩኝም አሉ። ሳውዲ ውስጥም ደግሞ ስትመለከተው በራሳቸው የዚህ ሁለት ሺህ ሰላሳ የሚሉትን ትልማቸውን ሀገሪቱን በተሀድሶ ለማሳደግ በሚያደርጉት እርምጃ የመንን ጨምሮ ኢትዮጵያውያን ነው በርካታ ህገወጥ ያሏቸውን ዜጎች ወደ ሀገራችን እየመለሱ ያለበት ሁኔታ ላይ ያለው እና አጠቃላይ መካከለኛ ምስራቅ ለስደተኞች ሲኦል እየሆነ የመጣበት ሁኔታ ያለ ይመስለኛል። ነብዩ ሲራክ ከጅዳ በጣም አመሰግናለሁ። ለጊዜ እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ።